ይህ የአሜሪካ ድምፅ ነው። በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 18 ቀን 2017 ዓ.ም ዝግጅታችን ጀመረ። እንደምን አመሻችሁ አድማጮች። መስቀልን በግሩም ሁኔታ እንዳሳለፋችሁ ተስፋ አድርጋለሁ። ሳስተናግዳችሁ የማመሸው እንግዲሆል ነኝ። አቀናበሪያችን ደግሞ ብርሃን አይሉ ነች። የምሽት ዋና አዘጋጅ ደረጀ ደስታ። ዛሬ ምሽት የያዝናቸውን ጥንቅሮች በአጭሩ ላስተዋወቃችሁ። ማኅበራዊ ሚዲያ በርካታ ጠቀሜታዎችና መልካም ነገሮች ቢኖሩትም የደቀነው ፈተናም እንዳለ የሚዳስስ ጥንቅር ይዘናል። በመንግሥታቱ ድርጅት የጸጥታው ምክር ቤት ሁለት ቋሚ መቀመጫ ለአፍሪካ አህጉር ሊሰጥ እንደሚገባ ዩናይትድ ስቴትስ በዚህ ሳምንት በኒውዮርኩ ጠቅላላ ጉባኤ ላይ ሐሳብ አቅርባለች። ይህንን የተመለከተ ዘገባም ይዘናል። የመስቀል ወፍና ወርሃ መስከረም የሚል ጥንቅርም ይኖረናል። ሳምንታዊ የሙዚቃ ቃናም በሁለተኛው አጋማሽ ዘና ሊያደርጋችሁ ተዘጋጅተዋል። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። አሁን ሁሌም እንደምናደርገው በቅድሚያ ዋና ዋና የዓለም ዜናዎችን እንሰማለን። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምናመሽታችኋል። የምሽቱን ዜናዎች የማሰማችሁ አስማማው አየነው ነኝ። ኢትዮጵያና ሶማሊያ በተባበሩት መንግስታት ፊት አለመግባባታቸውን አሳዩ። ኢትዮጵያና ሶማሊያ ትላንት አርብ ምሽት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ባሰሙት ንግግር አለመግባባታቸውን ላለም አሳይተዋል። በአሩ ማርፍ የተዘጋጀውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል መጀመሪያ ላይ የተናገሩት የሶማሊያው ጠቅላይ ሚኒስትር ሀምዛ አብዲባር የነበሩ ኢትዮጵያ እንደ አውሮፓ አቆጣጠር በዚህ ዓመት መግቢያ ላይ ከተገነጠለችው የሶማሌላንድ ግዛት ጋር የባህር ላይ ግንኙነት የመግባቢያ ስምምነት መፈራረሟ አገራቸው ላይ ከባድ ስጋት እንደጋረጠባት ተናግረዋል። የሶማሊያን ሉዓላዊነት በግልጽ ድፍረት የጣሰ ነው ሲሉም የዓለም መሪዎች በኢትዮጵያ ላይ እርምጃ እንዲወስዱ አሳስበዋል። ርጅ ኢንተርናሽናል ኮሚኒቲ ስታንድ ሶማሊያ ንንግ ቫዮሌሽንስ and upholding the principles of international sovereignty and territorial integrity. ዓለም አቀፉ ማህበረሰብ እነዚህን ጥሰቶች በማውገዝና ዓለም አቀፍ የሰላምና ደህንነት መሰረት የሆኑትን ብሔራዊ ሉዓላዊነትና የግዛት አንድነት መርሆዎች እንዲከበሩ ከሶማሊያ ጎን እንዲቆም እናሳስባለን። ቀጠናዊ መረጋጋት በእነዚህ መርሆዎችና በጋራ መከባበር ላይ የተመሰረተ ነው። ስለሆነም ኢትዮጵያ የአፍሪካ ቀንድ አለመረጋጋትን አደጋ ላይ ለሚጥሉ ድርጊቶች ተጠያቂ መሆን አለባት። የሶማሊያ ወደቦች ህጋዊ ለሆኑ የንግድ እንቅስቃሴዎች ለኢትዮጵያ ሁሌም ክፍት ናቸው ያሉት ባሬ፣ ይህም ለቀጠናዊ ንግድና ትብብር ያለንን ቁርጠኝነት የሚያመለክት ነው ብለዋል። ኢትዮጵያ የባህር ዳርቻ ተደራሽነትን ለማረጋገጥ በሚል ሽፋን የሶማሊያን የግዛት ክፍል ለመቀላቀል የምታደርገው ጥረት ህገወጥም አላስፈላጊም ነው። ባሬ ኢትዮጵያ ከሶማሌላንድ ጋር የምትከተለው አካሄድና ስምምነት የመገንጠል እንቅስቃሴዎችን ሊያበረታታ ይችላል ሲሉም አስጠንቅቀዋል። ሶማሌላንድ ከሶማሊያ መገንጠሏን ያሳወቀችው እንደ አውሮፓ አቆጣጠር በ1991 ነው። ይሁን እንጂ እስካሁን የዓለም አቀፉን ማህበረሰብ እውቅና አላገኘችም። የኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አፅቀሥላሴ የሶማሊያው ጠቅላይ ሚኒስትር የሰጡትን መግለጫ አልተቀበሉትም። ክልሉ በባህር ላይ ዝርፊያ በግጭቶችና በሌሎች ሕገወጥ ተግባራት ስጋት ላይ እንደሚወድቅ ገልጸው፣ በቀይ ባህርና በህንድ ውቅያኖስ የባህር ንግድ አገልግሎት ላይ የሚፈጠር የጸጥታ ችግር ለኢትዮጵያ ትልቅ የስጋት ምንጭ ነው ብለዋል። ሴኩር ማሪታይም አክቲቪቲ ኢን ሬድ ሲ አንድ ኢንዲያን ኦሽን ከ120 ሚሊዮን በላይ ህዝብና ከፍተኛ የባህር ላይ ንግድ ተጠቃሚዎቹ ኢትዮጵያ ሙሉ በሙሉ የምትተማመነው ደህንነቱ በተጠበቀ የቀይ ባህርና የህንድ ውቅያኖስ የባህር እንቅስቃሴ ነው። አቶ ታዬ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ተገቢነት በማስረዳት ተሟግተዋል። ኢትዮጵያስ ሜሞራንደም ኦፍ አንደርስታንዲንግ ዊዝ ሶማሊላንድ ኢዝ ቤዝድ ኦን ኤግዚስቲንግ ፖለቲካል ዲስፐንሴሽን ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት በሶማሊያ ባለው የፖለቲካ ሂደት ላይ የተመሠረተ ነው። ዓላማችን ለክልሉ የጋራ እድገትና ብልጽግና ነው። ተመሳሳይ ስምምነቶች በሌሎች ግዛቶች የተፈረሙ ሲሆን የሶማሊያ መንግሥት በግልጽ የውስጥ የፖለቲካ ውጥረቶችን ለመሸፋፈን ሲል ግጭትን የሚያነሳሳበት ምንም ምክንያት የለም። ስለዚህ በአገሬ ላይ የቀረበውን መሠረተ ቢስ ውንጀል አልቀበልም። የኢትዮጵያ ስም ከየትኞችም ክሶች ጋር በፍጹም ተያይዞ ሊነሳ አይችልም። ኢትዮጵያ በሶማሊያ የአፍሪካ ህብረት የሽግግር ተልእኮ አካል በመሆንና እንዲሁም በሁለቱ አገሮች ስምምነት ሶማሊያ ውስጥ የተሰማሩ በሺዎች የሚቆጠሩ ወታደሮች አሏት። ዩጋንዳ፣ ቡሩንዲ፣ ኬንያና ጅቡቲ የተልእኮ አካል ሆነው የሚያገለግሉ ሌሎች ሀገራት ናቸው። ሽብርተኝነት ለአፍሪካ ቀንድ ሰላምና ደህንነት ትልቅ ስጋት ሆኖ ቀጥሏል። ያሉት አቶ ታዬ እንደ አልሸባብ ያሉ ጽንፈኛ ቡድኖች የዓለም አቀፍና የውስጥ አጋር ድርጅቶች በሰላማዊ ሰዎችና በክልሉ ጸጥታ ላይ የሚያደርሱትን አስከፊ ጥቃት ቀጥለዋል ሲሉ ተናግረዋል። ኬንያ፣ ኡጋንዳ፣ ማይ ካንትሪ ኢትዮጵያ በሶማሊያ ሕዝብ ጽናትና፣ በቡሩንዲ፣ በጅቡቲ፣ በኬንያ፣ በኡጋንዳ እና በአገር ኢትዮጵያ ወንድና ሴት ልጆች መስዋዕትነት በቀጠናው የአሸባሪነት አቅም በእጅጉ የቀነሰበት ደረጃ ላይ ደርሷል። አቶ ታዬ ሶማሊያ ከአሸባሪ ቡድኖች ጫንቃ ነፃ እንድትወጣ የከፈልነውን መስዋዕትነት እውቅና እንድትሰጥ እንፈልጋለን ሲሉም አሳስበዋል። ጠቅላይ ሚኒስትር ባሬ ኢትዮጵያ ከሶማሌላንድ ጋር የጀመረችው ስምምነት እንደ አልሻባብ ያሉ ጽንፈኞችን ጥቅም የሚያስጠብቅ ነው ሲሉ ባሰሙት ንግግር ተከራክረዋል። ፖ ላይከሽባል ሶማሊያ ሰላምና አንድነት ለማምጣት በምጥርበት በዚህ ወቅት የድርጊት መለያየት ብቻ ሳይሆን የኢትዮጵያን ትንኮሳ እንደ ፕሮፓጋንዳ የሚጠቀሙበት እንደ አልሸባብ ያሉ አሸባሪ ቡድኖች ለችግር የተጋለጡ ግለሰቦችን በአክራሪነት ይመለመሉበታል። እንዲህ ያለው የማተራመስ ባህሪ ለመሉ የአፍሪካ ቀንድ ደኅንነትና መረጋጋት ትልቅ አደጋ ይፈጥራል። ባሬ ሶማሊያ የግዛት ይዞታዋን የመጠበቅ ሉዓላዊነት መብቷን እያስመሰከረች መሆኑን ገልጸው ኢትዮጵያም ትንኮሳዋን እንድታቆምና ለዓለም አቀፍ ሕግጋት እንድትገዛ ጠይቀዋል። አቶ ታዬም በክልሉ ህዝብ ላይ ሁከትና ብጥብጥ የሚፈጥሩ አሸባሪ ቡድኖችን ለማጥፋት የሶማሊያ ፌዴራል መንግስት ድጋፉን ይስጥ ሲሉ ጠይቀዋል። ኢትዮጵያና አይ ኤም ኤፍ በገንዘብ ድጋፍ ዙሪያ ተስማሙ። ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ ሠራተኞችና የኢትዮጵያ መንግስት። የአራት ዓመት 3.4 ቢሊዮን ዶላር የብድር ዝግጅት የመጀመሪያ ግምገማ ለማጠናቀቅ በሚያስችሉ የኢኮኖሚ ፖሊሲዎች ላይ ከስምምነት መድረሳቸውን አይኤምኤፍ ትናንት ዓርብ አስታውቋል። ግምገማው ሲጠናቀቅ ኢትዮጵያ ወደ 345 ሚሊዮን ዶላር የሚጠጋ የገንዘብ ድጋፍ እንድታገኝ ያደርጋታል ሲልም አይኤምኤፍ ገልጿል። ስምምነቱ የተቋሙን አስተዳደርና የሥራ አስፈጻሚ ቦርድ ይሁንታን በሚቀጥሉት ሳምንታት ማግኘት እንዳለበትም አይኤምኤፍ ገልጿል። የኢትዮጵያ ብሔራዊ ባንክም የአይኤምኤፍን ውሳኔ በደስታ መቀበሉን አስታውቋል። እንደ አውሮፓውያን አቆጣጠር በሐምሌ 2024 ከተከፈለው 1 ቢሊዮን ዶላር በተጨማሪ ይህኛውን የመጀመሪያ ግምገማ ማጠቃለያውን ተከትሎ ኢትዮጵያ ወደ 345 ሚሊዮን ዶላር የሚጠጋ ድጋፍ እንደምታገኝም ባንኩ አረጋግጧል። የብሔራዊ ባንክ ገዢው የዓለም አቀፍ የገንዘብ ተቋም ቡድንን ለፍሬያማ ውይይቶችና ለጠንካራ አጋርነት አመስግኗል ሲልም በወጣው ጽሑፍ ላይ ገልጿል። ሁለቱ አካላት ከስምምነት ላይ የደረሱት የአይኤምኤፍ ቡድን ከመስከረም 7 እስከ 16 2017 ዓ ም በአዲስ አበባ በኢኮኖሚ ማሻሻዎች ትግበራ ላይ ባሉ ለውጦች ዙሪያ ከኢትዮጵያ ኃላፊዎች ጋር ከመከሩ በኋላ ነው። ኢትዮጵያ በሐምሌ ወር መጨረሻ በገበያ ላይ የተመሠረተ የምንዛሬ ተመን ወለድን መሠረት ያደረገ የክትትል ፖሊሲና የፊዚካል ፖሊሲ ማሻሻያ ተግባራዊ ማድረጓን አስታውቃለች። ማሻሻዎቹ ከአይምኤፍ እና ከዓለም ባንክም ተቀባይነት ማግኘታቸውን ገልጻለች። እርምጃው የውጭ ምንዛሬ መዛባትን ለማስተካከል፣ የፋይናንስ ዘርፍን ለማጠናከር፣ የዋጋ ግሽበትን ለመቆጣጠር፣ የታክስ ገቢን ለመጨመርና ታዳጊ የልማት ፋይናንሶችን ለመጠቀም ያለመ መሆኑንም ኢትዮጵያ መልክታለች። በሐምሌ ወር መጨረሻ የምንዛሬ ተመን በገበያ ስርዓት እንዲመራ ማድረግን ጨምሮ የአገር ውስጥ የኢኮኖሚ ማሻሻያ ፕሮግራም በጥሩ ሁኔታ እየተጓዘ ነው ሲልም አይ ኤም ኤፍ አስታውቋል። ይሁን እንጂ እርምጃ በኢትዮጵያ የሸቀጦች ዋጋ ጭማሪ አስከትሏል። በገበያ ላይ ተመሰረተ ነው የተባለው የምንዛሬ ተመን ይፋ መደረጉን ተከትሎ ሸማቾች ከፍተኛ ለሆነ የዋጋ ንረት ተዳርገዋል። ከውሳኔ በፊት 58 ብር የነበረው የዶላር ምንዛሪ ዋጋም በአሁኑ ወቅት ከ112 ዶላር በላይ እየተመነዘረ ይገኛል። ከሸማቾች ስጋት አንጻር የኢትዮጵያ መንግሥት እነዚህን አሉታዊ ውጤቶች ለመቆጣጠር በቢሊዮን የሚቆጠር ገንዘብ ማሰባሰብ መቻሉን ገልጸዋል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሂዝቦላ መሪ ተገደለም። የሊባኖስ ታጣቂ ቡድን ሂዝቦላ መሪ ሐሰን ናስረላህ በቤሩት በአካሄደው የአየር ጥቃት መግደሉን የእስራኤል ጦር አስታውቋል። የእስራኤል ወታደራዊ ቃል አቀባይ ሌተናል ኮሎኔል ናዳ በቀድሞ አጠራሩ ትዊተር ተብሎ በሚታወቀው የኤክስ ገጻቸው ላይ ባወጡት ጽሑፍ ነው የሐሰን ናስረላ መገደል ያስታወቁት። ሌላው የእስራኤል ቃል አቀባይ ካፒቴን ዴቪድ አብርሃም ትናንት አርብ በሊባኖስ ዋና ከተማ ላይ የተካሄደውን ጥቃት ተከትሎ የሂዝቦላ መሪ ተወግዷል ሲሉ ለአጃንስ ፍራንስ ፕሬስ አረጋግጠዋል። ይህ በእንዲህ እንዳለ ለሂዝቦላ ቅርብ የሆነ ምንጭ ከናስረላ ጋር የነበረው ግንኙነት ከአርብ ምሽት ጀምሮ ጠፍቷል ብሏል። የእስራኤል ጦር የአየር ጥቃቱን ያደረሰው የህዝቦላ አመራሮች በቤሩት ደቡባዊ ክፍል በምትገኘው ዳይህ ባለው ዋና መስሪያ ቤታቸው በተሰበሰቡበት ወቅት መሆኑን አስታውቋል። የህዝቦላ የደቡብ ግንባር አዛዥ አሊካርኪን ጨምሮ ሌሎች የህዝቦላ አዛዦችን በጥቃቱ መገደላቸውን የእስራኤል ጦር አስታውቋል። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው አርብ ዕለት በተፈጸመው ጥቃት ስድስት ሰዎች ሲገደሉ፣ ዘጠና አንድ የሚሆኑ ደግሞ ቆስለዋል። ስድስት አፓርታማዎችን ፈርሰዋል ብሏል። ዛሬ ቅዳሜ ሂዝቦላ ባወጣው መግለጫ የቡድን መሪውና ከመሥራቾቹ አንዱ የሆነው ሐሰን ናስርላ በእስራኤል አየር ጥቃት መገደሉን አረጋግጧል። ናስርላ ከጓደኞቹ ሰማዕታት ጋር ተቀላቅሏል ብሏል። በመግለጫው ሂዝቦላ በጥላት ላይ የሚያደርገውን ቅዱስ ጦርነትና ፍልስጤምን ለመደገፍ እንደሚቀጥልም ቃል ይገባል ብሏል። እስራኤል ለሳምንታት በዘለቀው ከሂዝቦላ ጋር ባደረገችው የተጠናከረው ውጊያ ሂዝቦላን ከሦስት አስርት ዓመታት በላይ የመሩት ናስርላ ግድያ ትልቁ ኢላማ ተደርጎ ተወስዶ አሉ። አድማጮቻችን፣ የቅዳሜ ምሽት ዜናዎቻችን እነዚህ ናቸው። ከቀሪ የአሜሪካ ድምፅ ራዲዮ ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝ በዚህ ተሰናበትኩኝ። መልካም ምሽት ነው። ከዓለም ዜናው ተመለስን። አድማጮች ስርጭታችንን ከሬዲዮት በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤንስ ዳት ኮም ላይ በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡክና ዩቲዩብ ላይም ቪኦኤ አማሪክ ብላችሁ ብትገቡ በቀጥታ መስማት ትችላላችሁ። አሁን ወደ ምሽቱ ቀዳሚ ጥንቅር እናልፋለን። ማህበራዊ ሚዲያ ከመረጃ ልውውጥ አንስቶ የሕብረተሰቡን ሕይወት መለወጥ የቻሉ መልካም ምግባሮች የሚካሄዱበትን ያህል የማህበረሰብ እሴቶችና ስነ ምግባሮች ላይም ፈተና መደቀኑን በርካታ ጥናቶች ያመለክታሉ። በዚሁ ዙሪያ ሙያዊ ማብራሪያ እንዲሰጡን ስምኝሽ የቆየ በኮኔቲኬት ዩኒቨርሲቲ ኮሚኒኬሽን ጥናት ክፍል ተባባሪ ፕሮፌሰር የሆኑትን ዶክተር ቴዎድሮስ ወርቅ አለማሁ ወርቅነህን አነጋግራቸዋለች። ዶክተር ቴድሮስ ከማኅበራዊ ሚዲያ እና ሐሰተኛ መረጃ ስርጭት ጋር በተያያዘ በኢትዮጵያና ከሳራ በታች ባሉ ሀገራት ጥናቶች አካሂደዋል። በማኅበራዊ ሚዲያ ላይ ስላሉ የአጠቃቀም ችግሮች እና የመፍትሄ ሐሳቦችን ያጋሩናል። እንግዲህ ዛሬ ነው የበረተቡ በጓኗኗር ስነ ምግባር ወይም እሴቶች አንጻር ሲታይ ምን ይመስላል የሚለውን ለመወያየት ነው እና እስቲ በቅድሚያ በማህበራዊ ሚዲያ ላይ ያለው አጠቃቀም እና በማህበረሰብ እሴቶች ወይም ስነምግባር በጎ ልማዶች የምንላቸው መካከል ያለው ግንኙነት ምንድን ነው? መሰረታዊ ግንኙነት ነው ያለው። ምን ለማለት ነው? ማህበራዊ ሚዲያ ላይ የምንጠቀመው የምናሳየው ባህሪ የምን ሁልጊዜ የምናደርጋቸው ንግግሮች፣ ያው እለት ተዕለት የምናደርጋቸውን ንግግሮች የሚያንጸባርቁ ናቸው። ግን አይ ቲንክ በሌላ በኩል ደግሞ ምንድነው ልዩነቱ? የምትይኝ እንደሆነ ማህበራዊ ሚዲያ አኖኒሚቲን ይሰጥሻል። ያ በመሰረተ ሀሳብ ደረጃ ምን ማለት ነው? ስምሽን ማንነትሽን ሳትገልጪ ሀሳቦች ላይ መካፈል ያለሽን አመለካከት የማንጸባረቅ ዕድል ይሰጥሻል። ይሄ በአንድ በኩል እድል ነው በተለይ ደግሞ በጭቆና ውስጥ ያሉ የተለያየ አይነት አፈና ባለባቸው ማህበረሰቦች ውስጥ ሰዎች ሀሳባቸው እንዲገልጹ ይረዳል። በሌላ መልኩ ደግሞ አሁን እያየነው ያለውን ችግር በተለይ በሀሰተኛ መረጃ ስርጭት፣ ዝውውር እንዲሁም ደግሞ ሰዎች የተለያየ አይነት ስብዕና የሚነኩ ንግግሮችን እንዲያደርጉ ያለ ተጠያቂነት የሚያደርግም ነገር ነው። ስለዚህ በመሰረተ ሀሳብ ደረጃ ማህበራዊ ሚዲያ በፊት በተለምዶ ትራዲሽናል ሚዲያ ብለን ከምንጠራቸው እንደነ ብሮድካስቲንግ እንደነ ጽሁፍ ለየት የሚያደርገው ነገር ምንድን ይህንን ሽፋን ይሰጣል። ይህንን ሽፋን ስለሚሰጥ አንዳንድ ጊዜ ሁልጊዜ ጊዜ ነው ሰዎች ላይሆኑ ይችላሉ። እኩይ ተግባር ያላቸው ሶስተኛ ወገን አካሎችም ይህንን ክፍተት ተጠቅመው ቡድንን ከቡድን፣ ሰውን ከሰው፣ ሃይማኖትን ከሃይማኖት የማጋጨት ተግባር ሊያደርጉበት የሚችሉ ስለሆነ ማህበረሰብ የማህበራዊ ሚዲያ ስነ ምግባር በደንብ ልንወያይበት ልንግገርበት የሚገባ ጉዳይ ነው። እንግዲህ አሁን ከነሳኸው ነጥቦች አንጻር በርካታ ጥናቶችን ለማየት ስሞክር፣ አሁን በብዛት በተለያዩ የማህበራዊ ሚዲያዎች ወይም መተግበሪያዎች እንደ ፌስቡክ፣ ቲክቶክ የመሳሰሉት ላይ የምናያቸው መረጃዎች ማህበራዊ እሴቶችን ለአደጋ እንዳጋለጡ ነው የሚያሳዩት። እና እንደ ባለሙያ በተለይ የወጣቶችን አጠቃቀም እንዴት ታየዋለህ? እንደነዚህ አይነት በጎ ያልሆኑ ይዘት ያላቸው መረጃዎች በማህበራዊ ሚዲያ ላይ የሚበረክቱበት ምክንያትስ ምንድን ነው? ብዙ ጊዜ ስለ ማህበራዊ ሚዲያ በአሁኑ ሰዓት ስናስብ በየቀኑ ከሚገጥመን አንዳንድ ፈታኝ ጉዳይ አንጻር ትንሽ አሉታ የጎኑን የማየት ነገሩ ይበዛል። አይ ቲንክ ግን ይሄ ብዙ ጊዜ መጀመሪያ ማህበራዊ ሚዲያ ሲመጣ ለብዙዎቻችን እንደ ተስፋም የነበረበትን ሁኔታ ማስታወስ የሚያስፈልግ ይመስለኛል። በእኛ ሀገር ሁኔታ ለምሳሌ ወጣቱን ወደ ፖለቲካ ማህበራዊ ተሳትፎ በጣም እንዲገባ እንዲመጣ እንዲያነቃ ያደረገ መሳሪያ ነው። ከዛም በተጨማሪ ደግሞ አሁንም ቢሆን ትልቅ ሶሻል ሰፖርት የሚሰጥ መድረክ ነው አይደለም። ላይክ አሁን እንደው ከፖለቲካ ብዙ ጊዜ ስለ ፖለቲካው እናወራለን እንጂ ከፖለቲካው ማዕጠፉም ውጭ ሰዎች እርስ በርሳቸው እነሱን በሚመስል የእነሱን ችግር ከሚረዳ ወገን ጋር አንድ አይነት ተካፋይነት እንዲኖራቸው፣ አንድ አይነት ኮሚኒቲ እንዲኖራቸው የሚያደርግ ነው ራይት ግን ደግሞ ይህ ነው ከጊዜ በኋላ ያው በተለያየ መንገድ እኩይ የሆኑ አሉታዊ ተጽዕኖችም እየመጡ እንደሆነ እያየን ነው። ስለ ሀሰተኛ መረጃ ችግር በብዛት እኔም ጥናት ያደረግኩበት ነው። በአገራችን በጣም በጣም በጣም አይ ቲንክ አደገኛ ብዬ ከማስባቸው ችግሮች ውስጥ አንዱ ነው። ከዛ በተጨማሪ ደግሞ የሰውን ክብር የሚነኩ ንግግሮች መብዛት በተለይ ቅድም ካልኩሽ ከአኖኒሚቲ ወይም ደግሞ ማንነትን አንድ ሰው ራሱን ሳይገልጽ እንደፈለገ ያለ ተጠያቂነት መናገር የሚችልበት መድረክ መፈጠሩ ሌላው ትልቅ አደጋ ነው። ይህ በሚሆንበት ጊዜ በተለይ ደግሞ ተጽዕኖ ፈጣሪ ከሚባሉ ግለሰቦች ወይም ደግሞ ኢቭን አንዳንድ ጊዜ ድርጅቶች እንዲህ አይነት ብዙ ተከታይ ያላቸው ስትሰሚ እነኚህ ነገሮች ከማህበራዊ ሚዲያ ተራ ንግግር አልፈው ወደ ድርጊት፣ ወደ ተግባር የሚሸጋገሩበት ጊዜ ስላለ ያ ደግሞ ማህበረሰባዊ ኑሮን ያ ማመሰቃቀል ከዛም ደግሞ ብሎም የሚኖ ለጉዳት የሚዳርጉ ብዙ አጋጣሚዎች ያየንበት ነው። እዚህ ጋር የምናልባት አሁን ከነሳቸው ሀሰተኛ መረጃዎች ወይም ስም ማጥፋት ከመሳሰሉ መረጃዎች በተጨማሪ አሁን ቲክቶክ ላይ የምናያቸው የተለያዩ ጨዋታዎች፣ ውርርዶች ይደረጉና ከማህበረሰብ ከተለመዱ ይዘናቸው ከመጣናቸው ባህላዊ አኗኗሮች ወጣ ያሉ ለምሳሌ አደባባይ ላይ ታጠብ ገላህን የማለት ድረግ ነገሮችን በተደጋጋሚ እየተባዙ ሲመጡ እናያለን። እና ምናልባት ተቋማቱ የቴክኖሎጂ ኩባንያዎቹ እዚህ ጋር የሚጫወቱት ሚና አለ። እነኚህ ተቋማት እነኚህ ቲክቶክ ወይም ደግሞ ነው ሜታ ወይም ደግሞ አልፋቤት የጉግል ፓረንት ካምፓኒ ነው በዋነኝነት እንደዚህ አይነት ነገሮችን ለማገድ ምን አይነት ኢንሴንቲቭ አላቸው ብሎ መጠየቅ ያስፈልጋል። እና ያ ደግሞ ስትጠይቅ የምታገኙ መልስ እነኚህ ትርፋማ ድርጅቶች ናቸው። ትርፍ መሰብሰብ ነው ዋነኛ ዓላማቸው። መንግስት አይደሉም ወይም ደግሞ ሌላ የሲቪክ ኦርጋናይዜሽን ተቋም አይደሉም። በመሰረተ ሀሳብ ደረጃ የህዝብ ደህንነት ከትርፍ የበለጠ ያሳስባቸዋል ማሰብ ያስቸግራል። ስለዚህ ይህንን ሚና ማላይ ያርፋል ማለት ነው ተመልሶ ህዝቡ ላይ የትምህርት ተቋማት ላይ መንግስት ላይ ያርፋል እና እኚህን አይነት ተቋማት ሬጉሌት የማድረግ የመቆጣጠር በተለያየ አለም የተለያዩ ሀገሮች የተለያየ አይነት ተሞክሮ አላቸው። በዚህ እኛ ሀገር ለጊዜው ፎከስ ያደረግ ነው የሀሰተኛ መረጃ ስርጭትና ጥላቻ ንግግር ላይ ዙሪያ ነው እሱም የማስፈጸም አቅሙ በጣም አስቸጋሪም አንዳንድ ጊዜም ደግሞ ውስብስብ ነው አይደለም ስለዚህ ስትመለከችው የእነኚህ የማህበራዊ ሚዲያ ትልልቅ ተቋማት አላማ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ላይ በዋነኝነት የሚመለከቱት ነገር ምን አይነት ትርፍ መሰብሰብ ችላለሁ ነው በዚህ አይነት ማህበረሰብ ውስጥ ከራሱ ተጠቃሚዎቹ እንደዚህ አይነት ከማህበረሰብ ወጣ ያሉ ነገሮችን የማጋራት ወይም በካሜራ ፊት አንዳንድ ነገሮችን የማድረጉ ድፍረት ልበለው፣ እነዚህ አይነት ነገሮች ከየት ነው የሚመጡት? ማህበራዊ ሚዲያ በባህሪው ግሎባላይዝድ ነው። ከሌሎች ሚዲያዎች የሚለየው አሁን ለምሳሌ፣ አንቺ ኢትዮጵያ ውስጥ ቁጭ ብለሽ በሰከንዶች በደቂቃዎች እንደዚህ ሌላ ሀገር ያሉ የተለያዩ ትሬንዶችን የተለያዩ ምንክሰቶች አሉ ው አንቺ ያልሽ ድርጊት ለምሳሌ ሰውል ሳውት ኮሪያ ውስጥ ሃፕን እያደረገ ሊሆን ይችላል ያንን ነገር ተከትሎ ወዲያው እዛ መሞከር የሚፈልግ ትውልድ ሊኖር ይችላሉ ወይም ወጣቶች ሊኖሩ ይችላሉ። እና እኔ በዋነኝነት ይህንን በክልከላና በመንግስት ጣልቃ ገብነት ወይም በዛ ሌቭል ለመከላከል ይሆናል ብዬ አላስብም። በጣም ሰክሰስፉሊ ማድረግ የሚቻል የሚመስለኝ እኔም በብዙ በጥናታዊ ጽሁፎች ላይም እንዳቀረብኩት ንቃትን መፍጠር ነው። በወጣቱም ነው በትውልዱም ላይ እንዲሄደ በተለያየ መንገድ ሊከሰት ይችላል። የረጅም ጊዜ እቅድ ሊሆን የሚችለው የማህበራዊ ሚዲያ አጠቃቀም ስነ በከፍተኛ ትምህርት ተቋማት እንዲሁም በኤሌመንታሪ ስኩል ሰከንዳሪ ስኩል ላይ ከካሪኩለም ጋር ኢንተግሬት አድርጎ ያንን ነገር ማስተማር መጀመር ይኖርብናል። በአጭር ጊዜ ውስጥ ደግሞ ምን ማድረግ ይቻላል ብለሽ ብትጠይቅኝ፣ በተለይ በተለይ ደግሞ በጣም አንቂ የሚባሉ ብዙ ተከታይ ያላቸው ወጣቶችን ጨምሮ የችግሩ መፈታት አካል እንዲሆኑ ማድረግ ነው። ቢኮዝ ተወደደም ተጠላም ወጣቶች ወጣቶችን ይሰማል እና እነሱን ያላካተተ መፍትሄ ብዙ ጊዜ መጨረሻው አጥጋቢ ይሆናል ብዬ አላስብ። ወደ ቴክኖሎጂ ተቋማቱ ለመልስህ እና በዓለም ዙሪያ የተለያዩ ቅድም እንዳልከው ጥረቶች ይደረጋሉ ተቋማቱ የራሳቸውን ኃላፊነት እንዲወጡ ለማድረግ፣ ለምሳሌ በአሜሪካ ምክር ቤት ድረስ ቀርበው እንዲመሰክሩ ጥያቄ እንዲጠየቁም ይደረጋሉ። ብዙ ተግዳሮቶቹ ግን እንደቀጠሉ ናቸውእና ለምንድነው እነዚህ ጥረቶች ውጤታማ ያልሆኑት? እንግዲህ እያንዳንዱ ሀገር የራሱ ቅድም አሁን ለምሳሌ ያነሳ ነው የማህበራዊ ሚዲያ ስነ ምግባር የምንለው ነገር አለ። ስነ ምግባር የምትዩው ነገር በራሱ በተለያየ ማህበረሰብ የተለያየ ፍቻ ያለው በአንድ ማህበር ውስጥ ማህበረሰብ ውስጥ ይሄ መልካም ስነ ምግባር የሚያንጸባርቅ እሴት ነው የምትዩው፣ በሌላ ማህበረሰብ ደግሞ ፈጽሞ የተለየ ሊሆን ይችላል። ስለዚህ የተለያዩ ማህበረሰቦች ይህን ነገር በራሳቸው አግባብ መልስ መስጠት፣ ኃላፊነት እንዲሁም ደግሞ አንዳንድ ጊዜም ግዴታ አለባቸው። አይደለም ችግሩ ምልሽ ህግ ብዙ ጊዜ የማስፈጸም አቅም በተለይ በተለይ በኦንላይን ንግግር ላይ በጣም በጣም ከባድ ነው። ስለዚህ ዘላቂ ብለሽ የምትዩ መፍትሄ አይደለም አንዳንድ ጊዜ የግድ ያስፈልግሻል ምክንያቱም የከፋ ነገር ሲመጣ ትጠቀሚበታለች። ግን ማህበረሰብ በትምህርት ራሱን ቀይሮ ነቅቶ ራሱን ካልጠበቀ በዚህ ጉዳይ ላይ ህግ ሁልጊዜ ያዛልቃል ብሎ የሚያስብ የሚቻል አይመስለኝም በኔ በኩል። ስለዚህ እንደ ለማጠቃለል የማህበራዊ ሚዲያ አጠቃቀምን ኃላፊነት የተሞላበት ማድረግ የሚቻለው እንዴት ነው? ቅድም ያነሳኸው የትምህርት ቤት መጀመር አለበት ያልከዋለ እና ለወጣቶች በጎ የምንለውን የማህበራዊ ሚዲያ አጠቃቀም እንዴት ማስተማር እንችላለን? እንደ ትምህርት ማንም ሰው ላይ ዘለቄታዊ የህይወት አቋም ለውጥ ላይመጣ የሚችል ነገር የለም። ያ ነገር አሁን ኢንቨስት ለማድረግ በጣም ሰፊ የሆነ ዘመቻ ይፈልጋል። ግን ደግሞ ነገ ከምንከፍለው ዋጋ በጣም በትንሹ አሁን የምናደርገው ኢንቨስትመንት ያድንናል ብዬ አስባለሁ። ከዚህ በተጨማሪ ደግሞ እንዳልኩሽ ነው ግን ቅድም ወጣቶችን በብዙ መንገድ ብትመለከቻቸው የሶሻል ሚዲያን የሚጠቀሙበት መንገድ በጣም ኢኖቬቲቭ ነው፣ በጣም ፈጠራዊ። ከዛም በተጨማሪ ደግሞ ችግር ሊፈቱ የሚችሉ ብዙ ብዙ ወጣት ልጆች አሉ በሀገራችን። እና የነሱን ይህንን ጉልበት ተሰሚነት ወደ ፖዘቲቭ የሆነ ነገር ማምጣት ያስፈልጋልና በመንግስትም በኩል ቢሆን በትምህርት ቤቶችም በኩል ቢሆን ወጣቶችን እንደዚህ አሁን ለምሳሌ አንዳንድ የምታየው አጓጉል ነገሮች በየአደባባዩ፣ የጠቀስሻቸውን ምሳሌዎች በየትምህርት ቤቱ ያሉ ትምህርትን የሚያሰናክሉ አንዳንድ ነገሮች፣ ቲክቶክ ላይ ሲተሰራጭ ያለሽ እነኚህን ነገሮች ሁሉ እነኚህን ተመሳሳይ የሆነ ሚና የሚጫወቱ ልጆች ወደ ገንቢ አይነት አስተሳሰብ እንዲመጡ ማድረግና እነሱን ማካተት በጣም ትልቅ ስራ የሚፈልግ ነገር ነው። በተለይ ደግሞ እንደኛ ሀገር ደግሞ ባለ ሃይማኖተኝነት በጣም ከፍተኛ የሆነ ተሰሚነት ባለበት ሀገር አይ ቲንክ የሃይማኖት ተቋማትንም በዚህ ውስጥ ማካተት፣ በትምህርት ውስጥ ማሳተፍ ያስፈልጋል። አድማጮችም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ስመኝሽ የቆየን እና እንግዳዋን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላልፍላችሁን የቅዳሜ ምሽት ዝግጅታችንን ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። ሳስተናግዳቸው የማመሸው እንግዲህ ወሌ ነኝ። ወደ ተከታዩ ጥንቅር እናልፋለን። የመስቀል ወፍና ወራ መስከረም። በመስከረም ብቅ የሚሉት የመስቀል ወፍ ዝርያዎች ዘወትር ከእኛ ጋ ናቸው ይላል የመስቀል ወፍ የሚለው ማኅበረሰባዊ ብሂል በሀገራችን ልዩ ልዩ አካባቢዎች ሕዝቡ በየባህሉ በድምቀት የሚያከብረው የመስቀል ባህል በሚውልበት በመስከረም ወር አጋማሽ ጎልቶ ከሚታዩት የአእዋፍ ዝርያዎች ጋር የተያያዘ ነው። በእርግጥ የመስቀል ወፍ ብሂሉ እንደሚገልጸው ዓመቱን ሙሉ ሳይታዩ ቆይተው በመስከረም ወር ላይ የሚከሰቱ አውደ ዓመታዊ አእዋፍ ናቸውን? ስንል የአዋፍን ዝርያንና ባህሪን በቅርበት የሚያጠኑ ባለሙያዎችን አነጋግረናል። አስማማው ነው እንደሚከተለው አዘጋጅቶታል። በርካታ ሃይማኖታዊና ሕዝባዊ ህዝባዊ በዓላት በሚከበሩበት የአዲስ ዓመት የመጀመሪያው ወር በሆነው በመስከረም ብዙዎች የአዲስ ዘመን መምጣት ምልክት ከሚያደርጉት የአደይ አበባ ጋር የመስቀል ወፍ የተሰኘው አዕዋፍ ዝርያዎችም ጠፍተው ቆይተው የሚከሰቱበት ተደርጎ እንደ ማህበረሰባዊ ብሂል በስፋት ሲነገር ይደመጣል። በብሂሉ ትይዩ ለረጅም ጊዜ ሳይታይ የቆየ ሰው ድንገት ሲከሰት ጠፍቶ ከርሞ መታየቱን ለመግለጽ ምን ነው እንደ መስቀል ወፍ የመስቀል ወፈውን ክሳ የሚለው አባባል ጥቅም ላይ ሲውል መስማት የተለመደ ነው። በእርግጥ የመስቀል ወፍ ዝርያዎች በተለምዶ እንደሚባለው ዓመቱን ሙሉ ተሰውረው ከርመው በመስከረም ወር አጋማሽ ብቻ የሚከሰቱ ናቸውን ስንል ስለ አዋፍ በቅርበት የሚያጠኑ ባለሙያዎችን አነጋግረናል። የኢትዮጵያ ዱር እንስሳ ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ ለረጅም ዓመታት ከዋፍ ጋር በተያያዘ የሰሩ ከፍተኛ ባለሙያ ናቸው። አቶ ኩመራ እንደሚሉት ማኅበረሰቡ በአካባቢው ከሚያዩ የተፈጥሮ ወደታዊ ለውጥ ጋር ያቆራኛቸው እኒ የአዋፍ ዝርያዎች በእርግጥም ከአባባሉ ጋር የሚዛመድ ባህሪ አላቸው። የተለያዩ አይነት ዝርያዎች አሉ። እንደዚህ አካባቢው ሁኔታ ይላ አንድ ወፍ ብቻ አደለችም። ለምሳሌ አሁን ደጋ አካባቢ ወይ ደግሞ ወይን አደጋ አካባቢ ወይ ደግሞ ወረድ ብሎ ወደ ቆላም ክፍልም እንደዚሁ እናያቸዋለን። በቤተሰብ አንድ ናቸው፣ ግን በዝርያ ደረጃ ደግሞ የሚለያዩ እንደየ አካባቢ ግን የመስቀል ወፍ ተብሎ ስያሜ ያላቸዋሉ። ለምሳሌ አሁን አዲስ አበባ አካባቢ ኢንዲጎ በርድ ነው የሚባሉት ባሌ ወደ አርሲ እነዚህ ደጋማ ቦታዎች አካባቢ ስንዴ ማሳ ውስጥ ወይም የገብስ ማሳ ውስጥ ወይ በቆሎ በብዛት በስፋት የምናያቸው እነዚህ ቢሾፕ ዝርያዎች ብዙ ናቸው ብያለሁ። ከስድስት በላይ ይሆናሉ። እነዛ እነዛን በብዛት እናያለን። የኢትዮጵያ የዘመን መለወጫ የሆነው ወራ መስከረም በተለምዶ የመስቀል ወፍ የሚባሉ የዋፍ ዝርያዎች የመራቢያ ወቅት እንደሆነ የሚጠቁሙት አቶ ኩመራ የወፎቹ በተለይም የተባቱ የላባቸው መጠን ረዝሞ መልካቸውም በተፈጥሯዊ ሂደት ተቀይሮ ለሰዎች አይነግቡ የሆነ ቀለም እንደሚኖራቸው ያስረዳሉም። በዚህም መስህብነት ጎልቶ መታየታቸው ለአባባሉ ሁነኛ መሰረት እንደሆነ አቶ ኩማራ ይናገራሉም። ከወፎች ባህሪ ውስጥ አንዱ የሚገርመው ነገር ወንዶቹ ቀለማቸውን ይቀይራሉ፣ በተለይ በርቢ ጊዜ እና ይህንን ደግሞ የሚያደርጉበት ዋናው ምክንያት በወንዶች መካከል ፉክክሮች አሉ። ሴቶችን ለመሳብ ጓደኛ ለመያዝ ለማግኘት ጠንከር ያለ ፉክክር ስላለ የላባቸውን ቀለም ይቀያይራሉ። ውብ መስሎ ሆኖ ለመታየት አንዱ የሚጠቀሙበት ስልት ነው። ወይ ሙሉ ጥቁር ይሆናሉ። አንዳንድ አካባቢ ደግሞ ከጭንቅላታቸው ጀምሮ አንገታቸው፣ ማጅራታቸው አካባቢ ቢጫ ይሆናሉ። የተወሰነ ክንፋቸውም ላይ የቢጫ መስመር፣ አንዳንዶች ይሄ የሎ ቢሾፕ የሚባለው ነው። አንዳንዶች ደግሞ ቀይ ነው የሚሆነው፣ ሬድ ቢሾፕ የምንላቸው እንደዛ ነገር ያሳያሉ። አሁን መሀል ኢትዮጵያ ደጋማ አካባቢ ከወይነ ደጋ ጀምሮ ደግሞ ያሉት በተለይ ይሄ ሸዋን ይዞ ወደ ምዕራብ ኢትዮጵያ ክፍል ወደ ሰሜን ምዕራብ ኢትዮጵያ ክፍል ስርጭታቸው ይሄ እንዲጎበድ የምንላቸው ናቸው፣ እና የድንብጥ ጋር ዝርያ ጋር የሚቀራረቡ ናቸው። መጠናቸውም ያንን ነው የሚያክሉት። እነሱ ደግሞ ሙሉ በሙሉ ጥቁር ነው የሚያምት። ስለዚህ ይሄ ከምን ጋር ነው የሚያያዘው? እንግዲህ ከብሬዲንግ ሲዝን ጋር የአረባብ ወቅት ወቅታቸው ነሐሴ በጨረሻ አካባቢ ጀምሮ ከዛ እስከ መስከረም ሙሉውን ጥቅምት ድረስ ይዘልቃል። ልክ ያ የብሪዲንግ ሲዝናቸው ወይም ደግሞ የርቢ ወቅታቸው ሲያልፍ የወንዱ ከለር ይቀይራል ወደ ነበረበት ወደ ሌላ ከለር ስለሚቀየር ሌላ አይነት ወፍ መስሎ ነው ቢቀምሉት፣ ግን ራሳቸው ያው ራሳቸው ናቸው ዞሮ ዞሮ የወፎቹ ተፈጥሯዊ የቀለማቸውን የመቀያየር ባህሪ ከሀገራዊ ብሂል ባለፈ የቱሪስቶችን ቀልብ እንደሚስብ ከአስራ ሰባት ዓመት በላይ በአስጎብኝነት እንደሰራ የሚናገረው አዚዝ አህመድ ይገልጻል። በሙያው ፎቶግራፈር የሆነው አዚዝ አህመድ ምናልባትም አዕዋፍ በፎቶ ላይ እንደሚታዩት በጋራ በሚበሩበት ወቅት የሚሰሩት የመስቀል ቅርጽ ለብሂሉ ሌላው ምክንያት ሊሆን እንደሚችል ያመለክታል። ወፎች ወንዶቹ በጣም ያምራሉ። የከለር ዲዛይናቸው፣ የድምጻቸው እንዲሁም ሲበሩ ሲበሩ ይለያሉ፣ ክንፋቸው ይለያል እና መስቀል ወፍ ስትበር መስቀል የመስቀል ሳይን ታሳያለች እና በጣም ከለርፉለች ደረቷ ካቢጫ አለ ሙሉ ጥቁር ጭሯ ረጅም ነው። እና አሁን ወቅቱን ጠብቀው ስለሚመጡ ነው የመስቀል ወፍም የተባሉ ስናነሳቸው ደግሞ ፎቶ ከአደይ አበባ ጋር ክረምቱ አልቆ በጣም የሚያምር ሲዝን ነው። ለከለር ከለርፉል የሆነ ሲዝን ነው፣ እና በዚህ ሲዝን ላይ የፎቶ ከለር ሲጨመርበት ለፎቶ በጣም ያምራሉ። አቶ ኩሞራ ወቅጅራም የመስቀል ወፍ የሚባሉት የወፍ ዝርያዎች የላባ ቀለማቸውን ስለሚቀያየሩ ብቻ ሳይሆን ወቅትን እየጠበቁ ከአንዱ ክፍለ ዓለም ወደ ሌላው ክፍለ ዓለም መዘዋወራቸውም ላባባሉ ተጨማሪ ምክንያት ሊሆን እንደሚችል አብራርተዋል። ለተወሰነ ጊዜ ወደ ሌላ አካባቢ ሺፍት አድርጎ ምክንያቱም አሁን ምናልባትም በዛ ጊዜ እንግዲህ የሚመጡት ይህ የእሸት ወቅት ነው። ስንዴ፣ ገብስ ፍሬ የሚይዙበት እና አብቦ ጨርሶ የሚያብቡበትና ፍሬ የሚይዙበት እዛ ላይ ነው በብዛት የምታዩት። እነዚህ መገባዎች አሉ ማለት ነው። የነበሩበትን ቦታ ለአጭር ጊዜ ይለቁና ወደ ሌላ ቦታ ሽፍት ያደርጋሉ። ያኛው ወቅት ደግሞ የሚፈልጉት ወቅት ደግሞ እዛ አካባቢ ላይ ሲመለስ ይመለሳሉ የሚል ሁለተኛ ሌላ ምክንያቱም ይቀመጣል። ኢትዮጵያ በርካታ የአዋፍ ዝርያዎችና የቱሪስት መዳረሻዎች ባለቤት እንደሆነች የጠቀሰው አዚዝ አህመድ በበኩሉ የመስቀል ወፍ የሚለውን ብሂል በመስከረም ወር ከሚከበሩ በዓላት ጋር በማቀናጀት የተሻለ የቱሪዝም ፍሰት ወቅትና መዳረሻ ማድረግ እንደሚቻል ይመክራል። ኢትዮጵያ ቤስት ፕሌስ ነው ለበርድ ዋቸርስ የተለያየ አይነት ኢንቫይሮንመንት ስላለው ሀገሪቷ በጣም ብዙ ወፎች አሉ። በታሪክ ደግሞ ትልቅ ታሪክ ላለው ላሊበላን፣ አክሱምን ስናነሳ በጣም ትልቅ ታሪክ አለው። ኢትዮጵያ ከሞያሌ ላይ ደነስተ ታች እስከ አክሱም ብትነዳ በአንድ ሀገር ውስጥ የተለያየ ካልቸር፣ የተለያየ ቀለማት፣ የተለያየ ምን ልበል የመሬት አቀማመጥ ታያለ። በአንድ ሀገር ውስጥ በጣም ብዙ ያላት ኢትዮጵያ ትልቅ ትልቅ ታሪክ ያላት ሀገር ነችና በአንድ ሀገር ውስጥ ብዙ ነገር ማየት ይቻላል። በኢትዮጵያ ከስምንት መቶ በላይ የአዋፍ ዝርያዎች እንዳሉ ይታመናል። የመስቀል ወፍ በመባል የሚታወቁት ወፎች ብቻ አስር አይነት ዝርያዎች እንዳሏቸው ባለሙያዎች ይገልጻሉ። የአሜሪካ ድምፅ አስማማዬ ነው ዋሽንግተን ዲሲ አስማማው አየነው እናመሰግናለን። አሁን አድማጮች፣ ለምሽቱ የቀረን የሙዚቃ ቃና ነው። ዘና እንደምትሉ ተስፋለኝ። ጤና ይስጥልኝ፣ እንደምናመሻችሁ ሳምንታዊው የሙዚቃ ቃና የአየር ጊዜውን ተረክበዋል። እንግዲ ሌነኝ እስከ ምሽቱ አራት ሰዓት አብራችሁኝ ቆዩ። ዳንሲንግ ኢን ደ ዳርክ ብሩስ ስፕሪንግስቲን ነው ደ ቦስ። ብቸኝነትን፣ በነገሮች መበሳጨትን ግን ደግሞ ተስፋን መሻትን የተመለከተ ነው። የመጀመሪያው አልበሙ ውጤታማ ከሆነ በኋላ ሁለተኛውን አልበም ለማሳተም ጥረት በሚያደርግበት ወቅት የገጠመውን ብቸኝነት፣ ድካም እና ከስቱዲዮም መውጣትም ሆነ ከሥራ ውጪ ማሰብ አለመቻሉን እንደሚያሳይ ብሩስ ስፕሪንግስቲን ተናግረዋል። በጨለማ መደነስ እሳት ትጭር እሳት አታገኝም እያለ ነበር ብሩስ ስፕሪንግስቲን ዘ ቦስ። ፍራንስ ፈርዲናንድ የተሰኘ የስኮትላንድ ባንድ ነው። ኤነሚ አት ደ ጌትስ የተባለውን ፊልም ሲመለከት የመጣለት ሐሳብ እንደሆነ የባንዱ አባል አሌክስ ካፕራኖስ ተናግረዋል። አንድ የሶቪየት አልሞ ተኳሽ ከሌላ የጀርመን አልሞ ተኳሽ ጋራ ሁለቱም አቀባብለው አንዱ ሌላውን ለማጥፋት ሲሰናዱ ፍጥጫውን የሚያሳይ ነበር። ፊልሙ ከአንዳንድ የፍቅር ሁኔታዎች ጋራ ተመሳሳይነት እንዳለው አሌክስ ይናገራል። እሷም እሱም አይናፋር ከሆኑ ሁለቱም እጅራ ለመስጠት ከሚያደርጉት ጥረት ጋራም ያመሳስለዋል ቴክ ሚ አውት ቴክ ሚ አውት በፍራንዝ ፈርዲናንድ ነበር። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን ሳምንታዊውን የሙዚቃ ቀናን ነው የማስተናግዳችሁ። እንግዲ ወሌነኝ እስከ ምሽቱ አራት ሰዓት አብራችሁን ዘና በሉ። ኤክስሄል ዊትኒ ሂውስተን ነች። ሹፕ ሹፕ በመባልም ይታወቃል። በፎረስት ዊቴከር ለተሠራው ዌይቲንግ ቱ ኤክሴል የተሰኘው ፊልም ማጀቢያነት የተሠራ ነው። ፊልሙ ደግሞ ተመሳሳይ ርዕስ ካለው ልብ ወለድ መጽሐፍ ላይ የተወሰደ ነው። ለግራሚ በአራት መስኮች ታጭቶ በአርኤንቢ ያሸነፈ ነው። ኤክስሄል ዊትኒ ዊስትን የዘፈኑ መልእክት የአብዛኛዎቹ ዜማዎች መልእክት የሆነው ፍቅር ነው። ውጣ ውረዱን አሳይታ አስፈላጊ ሆኖ ሲገኝ ደግሞ መተው ማቆም እንዳለብን የመከረችበት ነው። አለማየሁ እሸቴ ጥፋት መሥራቱን አምኖ ማሪኝ እያላት ነው። I love how that's you're done the mama ah ለማስታወስ ፀሐዬ ዮሐንስ ግጥም ተስፋዬ ማሞ፣ ዜማ ኤልያስ መልካ፣ ቅንብር አበጋዝ ክብረወርቅ Mi sombrero si vai Let's just down. Let's just Let's

Let's let's let's let's let's let's Dear ላቨር የአርኤንቢ ቅኝት ዘፋኟ ቲና ማሪ ነች። በዘፈኑ ስንኞች የፍቅሯን ጥንካሬ ስዕል በመሳል ግጥም በመጻፍና በሌሎችም መንገዶች መግለጽ እንደምትሻ ታወሳለች። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ እንያዝ። እንግዲህ ለነኝ ሰላም ፕሮግራም የምሽት ስርጭታችን በዚሁ ተጠናቋል። ፕሮግራሙን ካቀናበረችልን ብርሃን ኃይሉ፣ ከምሽት ዋና አዘጋጅ ደረጀ ደስታ እንዲሁም በፕሮግራሙ ከተሳተፉ መላ ባልደረቦቻችን ጋር ሳስተናግዳቸው ያመሸሁት እንግዶልኝ ነኝ። ነገ ምሽት በተለመደው ሰዓት እንገናኝ። መልካም ምሽት።